ለዓመታት ኤች አይቪ ኤድስ ተስፋፍቶባት የቆየች አገር ብትሆንም ደቡብ አፍሪካ አሁንም ቢሆን ግን ለሞት የሚደረጉ ሰዎች ጉዳይ ብዙም አይነገርም። በመሰረቱ በኤች አይቪ ኤድስ ከሚሞቱ ሰዎች ዘጠና ሶስት ከመቶ የሚሆኑት በስህተት በሌላ በሽታ እንደሞቱ ተደርጎ እንደሚዘገብም የእንግሊዝኛ ክፍል ባልደረባችን ጆሪ ካፖ ያጠናቀረው ዘገባ ይጠቁማል። አዳነች ፍስሐ እየታቀርበዋለች። አለም አቀፍ የኤድስ መከላከል ማህበር እንደሚለው አንታይ ሪትሮቫይራል የተባለው መድኃኒት ከመጣ ወዲህ ደቡብ አፍሪካ ውስጥ በኤድስ ምክንያት የሚሞቱ ሰዎች ቁጥር ቀንሷል። ይህ መልካም ወሬ ሲሆን፣ መጥፎው ወሬ አሁንም ኤድስ ለሰዎች ሞት ዋናው ምክንያት ሆኖ መቀጠሉ ነው። በርደን ያለው የበሽታ ማዕከል ክፍል ስራ አስኪያጅ ዶክተር ደቢ ብራድሾው ከስራ ባልደረቦቻቸው ጋር ሆነው እንደ አውሮፓ አቆጣጠር ከ1997 እስከ 2010 ዓ.ም በነበረው ጊዜ ውስጥ በኦፊሴል ሲነገር የቆየውን የሙታ ናሀዝ ተመልክተዋል። ቡድኔ የኤድስ ወረርሽኝ ከገባበት ጊዜ አንስቶ ላለፉት አስራ አምስት አመታት ገደማ ሲሰራበት ቆይቷል። በሁለት ሺህ አመተ ምህረት ገደማ ከአስራ አምስት አመታት በፊት ማለት ነው። የኤች አይ ቪ መዛመት እየጨመረ መሄዱን ተገነዘብን። በሀገሪቱ ስለሚሞቱት ሰዎች የሚቀርበው አሀዝ ታዲያ በኤድስ ምክንያት የሚሞቱትን አያሳይም ነበር። ለዚህ ምክንያት የሆነው በኤድስ ስለ ሞቱት ሰዎች ስለማይነገር ነው። ደቡብ አፍሪካ ከአስራ አምስት ዓመታት በፊት ትልቁን የዓለም የኤድስ ጉባኤን ባስተናገደችበት ወቅት ያኔ የሀገሪቱ ፕሬዚደንት የነበሩት ታቦ ኢምቤኪ ኤች አይ ቪ ኤድስን እንደሚያስከትል አይቀበሉም ነበር። በብዙ መቶዎች የሚቆጠሩ የሳይንስ ጠበብት የታቦ ኢምቤኪን አቋም ነቅፈው ነበር። የኤድስ ተቃዋሚዎች ውዥንብር ይነዙ ስለነበርም ፖለቲካዊ ተግዳሮት መሆኑ አልቀረም። ስለሆነም ኤች አይቪ ለሞት ምክንያት መሆኑን ለመገንዘብ ቆርጠን ተነስተን ነበር። ይህን መሰረት በማድረግ ነበር ስለሚሞቱ ሰዎች ጉዳይ የሚከታተል አሰራር ያቋቋም ነው። ብራድሾውና ቡድናቸው ብዙውን ጊዜ ኤድስ ሊይዛቸው የሚችል የእድሜ ክልል ውስጥ ያሉ ሰዎች የሞትበትን ምክንያት መከታተል ጀመሩ። ብዙዎቹ በዛ እድሜ ክልል ውስጥ ያሉ ሰዎች ሳምባ በሽታን፣ ተቅማጥንና ማጅራት ገትርን በመሳሰሉት በሽታዎች እንደሞቱ ነበር በኦፊሴል የተነገረው። በጥናቱ መሰረት ግን የኤች አይቪ ኤድስ ቅጽል ስሞች ሆነው እንደተገኙ ብራድሾው ገልጸዋል። ብራድሸዋ አያይዘውም በኤች አይቪ ኤድስ በሽታ ዙሪያ ያለው የመካድ ሁኔታ እየቀነሰ ቢሆንም ደቡብ አፍሪካ ውስጥ ስለ በሽታው ብዙም ግልጽነት እንደሌለ ጠቁመዋል። ስለ ኤድስ ለማንሳት ያለመፈለጉ ደረጃ ከፍተኛ ነው። ሐኪሞች በሽተኞች የሞትበትን ምክንያት በሚገልጹበት ፎርም ኤች አይቪ ኤድስ ብለው ለመጻፍ አይፈልጉም። ስለሆነም ሰዎች ስለ በሽታው ለመናገር አይፈልጉም። እንዲህ አይነት ዝንባሌም በሽታውን በመከላከልም ሆነ የታመሙትን ለማከም ለሚደረገው ጥረት እክል እንደሚሆን ብራድሻው ያስገነዝባሉ። የሕክምናው ሁኔታ ውጤት ያስገኝ እንደሆነ እና በሽታው እየቀነሰ ይሁን አይሁን ለማወቅ ያለመቻል ሁኔታ በሽታውን ለመከላከልም ሆነ ለማከም የሚደረገውን ጥረት ከባድ ስለሚያደርግ ያሳስበናል ብለዋል ብራድሻው። ኤች አይቪ ኤድስ ደቡብ አፍሪካ ውስጥ በከፍተኛ ደረጃ ተስፋፍቶ በነበረበት ወቅት በየቀኑ ሰባት መቶ የሚሆኑ ሰዎች በበሽታ ይሞቱ ነበር ከአምስት ዓመታት በፊት በቀን ወደ አምስት መቶ ስልሳ ወርዶ እንደነበር ከዚያ በኋላ ደግሞ የሞቱ መጠን እየቀነሰ እንደመጣ ብራድሾው ገልጸዋል። ይሁንና የሞቱ አሃዝ ቢቀንስም ብዙ ሰዎች በበሽታው መያዛቸው እንደቀጠለ ጨምረው ገልጸዋል። ስ፣ መጠኑን መለካት ከባድ ቢሆንም በየአመቱ ቢያንስ ከሀገሪቱ ህዝብ ከአንድ እስከ ሁለት ከመቶ የሚሆኑ ሰዎች በበሽታው ይያዛሉ። ይህ ሁኔታም በሽታውን ለማጥፋት አያግዝም። በአሁኑ ወቅት ከአጠቃላይ የደቡብ አፍሪካ ህዝብ በ12 ከመቶ የሚገመት ኤች አይ ቢ አለባቸው። እስከ 2010 ዓ.ም በነበረው ጊዜ ውስጥ በኤድስ ምክንያት የሞቱት ሰዎች ብዛት ወደ ሶስት ሚሊዮን የሚጠጋ እንደነበር አንታይ ሬትሮቫይራል የተባለው የኤድስ መድኃኒት በጊዜው ደርሶ ቢሆን ኖሮ አንድ ሚሊዮን የሚሆን ህዝብ ህይወት ማትረፍ ይቻል እንደነበር ብራድሸው አስገንዝበዋል።